በተማሪዎች የመገባ በጀት እጥረት የወላይታ ሶዶና የዲላ ዩኒቨርሲቲዎች ውዝግብ ውስጥ ገብተዋል። ከተማሪዎችና ከዩኒቨርስቲዎቹ አስተዳደር ሰራተኞች ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮች የተካተቱበትን መሰናደው አብታሙ ስዩም እመራለሁ። ኤልያስ አስማራ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናደው እንሻገር። ላይ ታስወዶ ና የድላ ዩኒቨርሲቲዎች ተማሪዎች የሚቀርብላቸው ምግብ በአይነትም በመጠንም በጥራትም ከጊዜ ወደ ጊዜ እየቀነሰ እንደሆነ ለአሜሪካ ድምፅ ተናግረዋል። በትምህርታቸው ላይም አሉታዊ ተጽዕኖ ማሳደሩን አመልክተዋል። ዩኒቨርሲቲዎቹ ባለፈው ሳምንት በተናጠል በየግቢያቸው በለጠፏቸው ማስታወቂያዎች ለተማሪዎች ምግብ የሚያቀርቡበት በጀት ማለቁን አስታውቀዋል። በአንጻሩ የአሜሪካ ድምጽ ያነጋገራቸው የሁለቱም ዩኒቨርሲቲ አመራሮች የበጀት እጥረት አላጋጠመንም፣ ችግር ቢኖር እንኳን ከፌዴራል መንግሥት እየጠየቀን እየቀረበልን ነው ሲሉ የተማሪዎችን አቤቱታ አስተባብለዋል። ይህን የተመለከተውን ዘገባ ዮናታን ዘብዲዮስ ያሰማናል። የወላይታ ሶዶ ዩኒቨርሲቲ ባለፈው ሚያዝያ 10 ቀን 2016 ዓ ም በተማሪዎች መመገቢያ አዳራሽ በር ላይ በለጠፈው ማስታወቂያ ለተማሪዎች ምግብ የሚያቀርብበት በጀት ሙሉ በሙሉ ማለቁን አስታውቋል። ማነቱ ከታወቀ ለደህንነቱና ለትምህርት ዋስትናው በመስጋት ስሙ በብዙሃን መገናኛ በይፋ እንዳይጠቀስ የጠየቀን የወላይታ ሶዶ ዩኒቨርሲቲ ተማሪም የምግብ በጀት ማለቁን በተመለከተ በቅጥሩ የተለጠፈው ማስታወቂያ ትክክለኛውን የተቋሙን አቋም የሚያሳይ ነው፣ ተማሪዎችም የግቢ ቆይታችንን በችግር ነው የምናሳልፈው ብሏል። तुम सवाल वाले चला तरफ बीजेपी तरफ तुम्हें सवाल हो

Sueldo. በጀቱ ካለቀ ውራት መቆጠራቸውን በማስታወቂያው የለጠፈው ዩኒቨርሲቲው ተማሪዎች ትምህርታቸውን አቋርጦ እንዳይሄዱ በጀቱን ሲደጉም መቆይቱን አስረድቷል። በአሁኑ ወቅት ግን ችግሩ ከባድና ከአቅሙ በላይ በመሆኑ ለተማሪዎች በሚቀርበው የምግብ አይነት ላይ ማሻሻያ መደረጉን አመልክቷል። ተሻሽሏል የተባለው የምግብ አይነት ዝርዝር ከሚያዝያ 11 ቀን 2016 ዓ ም ጀምሮ ተግባራዊ እንደሚደረግ በተማሪዎች አገልግሎት ድን ጽፈት ቤት የተለጠፈው ማስታወቂያ ያመለክታል። በምግብ አይነቶች ላይ ለውጥ መኖሩን ጠቅሰው ለአሜሪካ ድምፅ አስተያየታቸውን የሰጡት የዩኒቨርሲቲ ተማሪዎች ግን ከፍተኛ የጥራት ችግር ያለበት ነው ይላሉም። ይህም በትምህርታቸው ላይ አሉታዊ ተጽዕኖ እንዳሳደረባቸው ስሙና ማነቱ እንዳይጠቀሰ ተጠይቀው ይኸው የወላይታ ሶዶ ዩኒቨርሲቲ ተማሪ ያስረዳል። በጤናችን ራሱ ነው። በቃ ያን በልተህ አምስት ደቂቃ ራሱ መቆየቷ ጥራቱ ዜሮ ነው። በቃ ምን እንዲህ የማረሚያ ቤት መግባት ራሱ እንደዚህ የሚከብድ አይመስለኝም። በጣም ነገር ነው። ግን እኛ ምንም አማራጭ የለንም። ወደኋላ ቀርተናል። ሌላ አንድ ዓመት ደግሞ ወደኋላ ከምንቀረው ውሃ በዳቦ እንዲሆን እየበላን ሴሚስተሩን እንጨርስ ብለን ታግሰን ዝም ብለን ይሆናል። ያለው ነገር በጣም የዩኒቨርሲቲ ኮሚኒኬሽን ጉዳዮች ዲሬክተር አቶ ውብሸት ኤርሚያስ የምግብ አይነቶች ዝርዝር ወይም እሜኑ መቀየሩን ነው። ስለ በጀት ሁኔታው ግን መናገር አልፈለጉም። በጀቱ ቢያልቅ እንኳን በዚህ መልክ መገለጽ አልነበረበትም ሲሉ ዩኒቨርሲቲያቸው ጉዳዩን ያስታወቀበትን መንገድ ተችተዋል። ምንም አይነት የበጀት እጥረት አለብ ቁኝታ ያው መንግስት ለተማሪ በካርዳይ ወይም ደግሞ በአመት የሚያስፈልገውን የበጀት ብሬክዳውን ሰርቶ ያቀርባል አለን በጥቅሉ ለሀገሪቱ ዩኒቨርሲቲዎች ያው በተማሪ ቀበላ መጠናቸው፣ በሚቀበሉት ተማሪ ቁጥር ልክ ማለት ነው። በዛም ልክ ወላ የተመደቡለት ተማሪዎች ጥራት ያለውን ምግብ ወይም ደግሞ በሚፈልጉት አግባብ ወይም ደግሞ ተማሪን ለተማሪዎች በሚመጥን መልኩ ጥራቱ የጠበቀ ምግብ በማቅረብ ለመማር ማስተማር ሂደት እና አጠቃላይ የመማር ማስተማር ሂደት እንዲቀጥል እንዲዘገብ የድርሻውን ኃላፊነት ቅርብ ልዩት ስራች ታቸዋል አለብን ብለን እኛ ለማን ይፋ ያደረግነው ነገር የለም። ይፋ ማድረግም አይጠበቅብን። በዲላ ዩኒቨርሲቲ ቅጥርም በይዘቱ ተመሳሳይ የሆነ ማስታወቂያ መለጠፉን የአሜሪካ ድምጽ ያነጋግራቸው የዩኒቨርሲቲው ተማሪዎች ተናግሯል። ሲሙ በይፋ ከተገለጸም ከተቋሙ ሊባረር እንደሚችል ጠቅሶ አስተያየቱን ሰጠን። ተማሪም በሚቀርብላቸው ምግብ እንደሚያዙና በስለይ ከሁለት ወራት ወዲህ ያለው ሁኔታ የከፋ ነው ስል አስረድቷል። ቆይቷል በነገራችን ሲመጣ እንደዛ ሁለት ወር መስሎ ነው እንደዚህ የሚሆነው አብዛኛውን ጊዜ በቃ የሚገቡ ምንከሮች አትክልት ነገር ናቸው።

የበጀትን ጉዳይ አስመልክቶ እንደ ዩኒቨርሲቲ ተማሪዎቻችን ተረጋግተው ምግባቸውን የሚመገቡበት እኔ ድረስ የሚበቃ ተማሪዎች ተፈትኖ እስኪሄዱ ድረስ የሚበቃ በጀት አለ። በጀት ሲገጥ ማለም ጋነረቱ ጋር ተያይዞ ከኤልፊድሪ ገንዘብ ሚኒስቴር ከገቢውን መረጃ እያቀረብን ተጨማሪ በጀት እየተሰጠን እያስተናገድን ነው። ማስታወቂያው በምን መነሻ እንደተለጠፈ ለማወቅ ከኃላፊነታቸው የተነሱትን የዲላ ዩኒቨርሲቲ የተማሪዎችን አገልግሎት ዲሬክተር አግኝተን ለማጣራት ያደረግነው ጥረት ልናገኛቸው ባለመቻሉም አልተሳካልንም። አስተያየቱን የሰጠን የዩኒቨርስቲ ተማሪ ግን ሰሞኑን ቅሬታችንን ለማቅረብ ተቃውሞ ብናሰማም ታፍነን ገብተናል ነው የሚለው። አያይዘውም በምግብ አቅርቦቱ ከፍተኛ ችግር እያለ እንደሌለ ተደርጎ መነገሩ ተማሪውን ይበልጥ ያስቆጣው ነው ይላል። ተማሪው ትንሽ አመፅ አንስቶ ነበር ማለት በምግብ ምክንያት ዘ ማለት ነው። ምግብ ይሸሻል ምናም ብሎ ትናንትና ሰርፍ ወጥተው ነበረ በተወሰነ እንደጀመሩት ምናምን እናሽሻል እናሽሽላለን ምናም ብለው እዛው ላይ በትንሹ አድቫይስ አድርገው ምናምን ተማሪው በጣም ስሜታዊ የሆነበት ምክንያት አንድና አንድ ማለት በየ ሰርቲ እያለ የምግብ እጥረት እያለ እኛ ያሁን ያልሆነ ምግብ እየተመገብን እያለ ደግሞ ግቢ ወይም ደግሞ ፕሬዚዳንቱ የምግብ እጥረት የለብኝም ብሎ በመዋሸቱ በጣም ተማሪ ስሜት ሆነ ነበረ። ይህ በእንዴ እንዳለ ሌሎችም ዩኒቨርሲቲዎች እንደ ዲላና ወላይታ ሶዶ ዩኒቨርሲቲዎች ማስታወቂያ በይፋ ይለጥፉ እንጂ የምግብ አቅርቦቱ በአይነቱ መለወጡን የተለያዩ ዩኒቨርሲቲዎች ተማሪዎች ይናገራሉ። አንዳንድ ዩኒቨርስቲዎች ደግሞ ችግሩን በይፋ ባያሳውቁም ተማሪዎች ትምህርታቸውን በአስቸኳይ አጠናቀው እንዲወጡ በሚል የተማሪዎችን የግቢ ቆይታ ቢያንስ በአንድ ሳምንት ወደፊት ማቅረባቸውን ተማሪዎች ለአሜሪካ ድምፅ ጠቁመዋል። ከዚህም የተነሳ በትምህርት አሰጣጡና የተለያዩ ምዘናዎች በመደራረባቸው ጭንቀት ውስጥ መግባታቸውን ተማሪዎቹ አመልክተዋል። በስርቶ ማሳያና በተግባር ልምድ መማር የሚገባቸው ትምህርቶች መራግብሮችም በበጀት እጥረት መቀነሳቸውን አስረድተዋል። የአፈራንት ሺህ ብር ራሱ አልተሰጠንም። ሶስት ሺ ምናምን ይሰጡ ነበር። በጀት የለም ብሎ ለኛ አልሰጡንም። በራሳችን ብር ነው ተማሪውም እየወጣ ሶስት ሺ ሁለት ሺ ብር እያወጣ በቃ ግቢው ምንም ካምፓን እንደሚበለው ራሱ ብሩ አላ ግራም ያጋፋ ይህን በተመለከተ የትምህርት ሚኒስትርን አስተያየት ለማግኘት ለሚመለከታቸው የስራ ኃላፊዎች ተደጋጋሚ የስልክ ጥሪ ብናደርግም አንዳንዶቹ ባለማንሳታቸው ሌሎቹ ደግሞ በቀጠሯቸው ባለመገኘታቸው ምላሻቸውን ለማካተት አልቻልንም። የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ችሮታው አየለ ግን የመርሃ ግብር ለውጥ ሊደረግ እንደሚችል ጠቁሟል። በዲላ ዩኒቨርሲቲና በወላይታ ሶዶ ዩኒቨርሲቲዎች በእያንዳንዳቸው ከ30 ሺ በላይ ተማሪዎች ትምህርታቸውን በመከታተል ላይ እንደሚገኙ የተቋማቱ መረጃዎች ያሳያሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም በአማራ ክልል ግጭት በቀጠለባቸው አካባቢዎች ለዘጠኝ ወራት ያክል ትምህርት በመቋረጡ በተማሪዎች ላይ ያለዕድሜ ጋብቻን ጨምሮ ለሌሎች ማህበራዊ ቀውሶች ሊዳረጉ የሚችሉ ጎጂ ልማዶችን እያስከተለ እንደሆነ የአሜሪካ ድምፅ ያነጋግራቸው ወላጆችና መምህራን እንዲሁም የአካባቢው ባለስልጣናት ተናግረዋል። ይህን የተመለከተውን ዘገባ ደግሞ አስቴር ምስጋናው ታስደምጠናለች። ሰሜን ጎጃም ዞን አዴት ከተማ ነዋሪ መሆናቸውን የገለጹልንና የደህንነት ስጋት ስላለባቸው ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብ ላለፉት ዘጠኝ ወራት በአካባቢው ትምህርት በመቋረጡ ተማሪዎች ተገቢ ያልሆነ ቦታ እንዲውሉ አስገድዷቸዋል ብለዋል። ተማሪዎች በትምህርት ገበታቸው ላይ አለመገኘታቸው ወላጆች በልጆቻቸው የወደፊት እጣ ፈንታ ላይ ተስፋ እንዳይኖራቸው ማድረጉን የገለጹት እኚሁ ግለሰብ ያለ እድሜ ጋብቻን ጨምሮ ሌሎች ማህበራዊ ቀውሶች እየተፈጠሩ እንደሆነ አመልክተዋል። ትምህርት ባለመከፈቱ ያው ተማሪዎች ሴቶች ያለ እድሜያቸው ወደ ጋብቻ ገብተዋል። አሁን እም ያለ ድሜ ነው ምድባት አሁን ልድር ነው ማክሰኞ። ስንት አመቷ ነው? አስራ አራት አመቷ ነው። አካባቢውም ያለው ህብረተሰብ አስቸገር እንደ ጓደኞቿ በቃ ትዳሯን እዛ ብትለፋ ይሻላል። በቃ ታሁን በኋላ የነገው አርቆ ማሰብ አልተቻለም። ሁሉም ተስፋ ቆራጭ ሆኗል። በቃ በአሁኑ ሰዓት ያልተዳረ የለ አሁን ገጠሩ አካባቢ ያለት እንኳ እኛ ተማሪዎች በሙሉ ተድረዋል ማለት ትችያል። የተዳሩ የስምንተኛ ክፍል ተማሪዎች የሰባተኛ ክፍል ተማሪዎች ናቸው ሴቶች በአብዛኛ። ወንዶችም እንዲህ የሚያገቧቸውም ይሄ አስረኛ ክፍል አስራ አንደኛ ክፍል አስራ ሁለተኛ ክፍል የሆኑ ናቸው። በጣም በጣም ማህበራዊ ቀውስ ተፈጥሯል። በምስራቅ ጎጃም ዞን ማቻከል ወረዳ የአማኑኤል ከተማ የከተማ ነዋሪ የሆኑትና ስም የቢጠቀስ ጉዳት ሊደርስብኝ ይችላል ያሉን አንድ መምህርም በግጭቱ ምክንያት የመምህራን ደሞዝ ባይቋረጥም ትምህርት ግን በመቆሙት ተማሪዎች ማህበራዊና ስነ ልቦናዊ ቀውሶች እየገጠሟቸው ነው ብለዋል። መንግስት ግቡ እያለ ሁለት ሶስት ጊዜ ለማድረግ ሞከረ፣ መምህራንንም ለመናገር ተሞከረ። ነገር ግን ባለው ኮንዲሽን ሁኔታ በጸጥታው ጉዳይ የመማር ማስተማሩ እስካሁን ድረስ ይኸው ዘጠኝ ወር ሙሉ ተማሪዎቹም በቤታቸው ሥራ አጥ ሆነው በእያንዳንዱ አእምሯቸው ሳይኮሎጂካሊ ተጎድተው በቤተሰብ ጫና ላይ ተፈጥረው ሳይወዱ በግድ ወደ ሌላ ስራ እንዲሰማሩ የተደረገ ነው እና የማስተማር ስራ እስካሁን ድረስ ምንም አይነት እንቅስቃሴ እንደሌለ ነው። የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽፈት ቤት በምህጻሩ ዩኤን ኦቻ ባለፈው ሳምንት አርብ ባወጣው ሪፖርት በአማራ ክልል በቀጠለው ግጭትና በፊተኛው የሰሜን ኢትዮጵያ ጦርነት ምክንያት እንደ አውሮፓውያን አቆጣጠር እስከ ሚያዝያ ወር መጀመሪያ በነበረው ጊዜ አራት ሺ አንድ መቶ ሰባ ስምንት ትምህርት ቤቶች ተዘግተው መቆየታቸውን ገልጿል። ዩ ልዩ ዞኖች የሚገኙ ወደ 300 የሚደርሱ ትምህርት ቤቶች ጉዳት ደርሶባቸዋል ሌሎች መቶ 350 ትምህርት ቤቶች ደግሞ አገልግሎት አይሰጡም ብሏል ኦቻ በሪፖርቱ እንደ ሪፖርቱ በምስራቅና በምዕራብ ጎጃም እንዲሁም በደቡብ ጎንደር ዞኖች ከሚገኙ ትምህርት ቤቶች 89 በመቶ የሚሆኑት ተዘግተው ይገኛሉ በአማራ ክልል በትምህርት ገበታ ላይ መገኘት ከሚገባቸው ተማሪዎች 35 በመቶ የሚሆኑት ከትምህርት ገበታ ውጪ መሆናቸውንም የኦቻ ሪፖርት ጠቁሟል። በደቡብ ጎንደር ዞን ፋርጣ ወረዳ ሳርና ቀበሌ አስተዳዳሪ አቶ ዳኞው ካሴ በቀበሌውና በዙሪያው ያሉ አካባቢዎች ባለፈው ዓመት በተቀሰቀሰው ግጭት ምክንያት የተቋረጠው ትምህርት እስካሁን ባለመጀመሩ ተማሪዎች ለጎጂ ልማዳዊ ድርጊቶች እንደተጋለጡ ተናግረዋል። በግጭቱ ምክንያት ገጠር ገጠር ያሉት ቁመዋል ተስፋ እየቆረጠ በአማራ ክልል ካለፈው ዓመት ነሐሴ ወር ጀምሮ የተፈጠረው የጸጥታ ችግር በትምህርት ስርአቱ ላይ አሉታዊ ተጽዕኖ መፍጠሩን ለአማራ ሚዲያ ኮርፖሬሽን የተናገሩት የክልሉ ትምህርት ቢሮ የጽፈት ቤት ኃላፊ ደግሰው መለሰ በትምህርት ዘመኑ መጀመሪያ ላይ ስድስት ነጥብ ሁለት ሚሊዮን ተማሪዎችን ለመመዝገብ ቢታቀድም መመዝገብ የተቻለው ሶስት ነጥብ ስድስት ሚሊዮኑ ብቻ ብቻ እንደሆነ ገልጸዋል። ከሶስት ሺህ በላይ ትምህርት ቤቶች ተዘግተው መቆየታቸውን የገለጹት የትምህርት ጽህፈት ቤት ኃላፊው አሁን አንጻራዊ ሰላም ባለባቸው አካባቢዎች 364 ትምህርት ቤቶች ተከፍተው የመማር ማስተማር ሂደቱ መቀጠሉን አመልክተዋል። ለአሜሪካ ድምጽ አስቴር ምስጋ ነው።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 ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አስር ምስጋናውን ለቀደመው ዘገባ አመሰግናለሁ። የውጭ ስራ አቅርቦት ወይንም አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዘርፉ በዋናነት የሚታወቁት ህንድና ቻይና ናቸው። በርካታ ወጣቶች ባለሙያዎቻቸውን ሀገራቸውን ሳይለቁ ለሌላ ሀገር ድርጅቶች እውቀታቸውንና ክህሎታቸውን እንዲሸጡ አስችለዋል። ይህ አሰራር በኢትዮጵያ ውስጥ እንዲስፋፋ ጥረት እያደረገ ያለው የኢትዮጵያ አውትሶርስ ማህበር ዘርፉ ለበርካታ ወጣቶች አማራጭ የስራ መስክ ሊሆን እንደሚችል ይሟገታል። ከዚህ ጋር የተያያዘውን ዘገባ ደግሞ በመቀጠል እናሰማችኋለን። የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል። ህንድ ያሉትን ወጣቶች የአሜሪካ noite. መቅጠር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች የቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል። የሰማችሁት ታዲዎስ ተፈራን ነው። ታዲዎስ በተለይ በቴክኖሎጂ መስክ ብቃት ያላቸው ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሮ የያዘው እና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል። የኢንተርኔት ስፒዱ 56 ኪሎቢት ፐርሰከንድ ቆንጆ ከተባለ በዛን ጊዜ ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ተረቱን ብቻ ሳይሆን መብራት ግን፣ እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል። የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥረዋል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀምረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃልኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የሥራ ግንኙነት እንዲ እንዲፈጥሩ አስችለዋል። በደንበኞቹ አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሆና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች። ሁለት አመት ከግማሽ ኦልሞስት ወደ ሶስት አመት እየሄድኩኝ ነው። በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታቅሪት ግን ውጭ ሀገር ነው። ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል እዚህ የሆነ ከብዙ ሰዎች ጋር የምታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀውን ነገር በትንሹ በጣም በጣም እድል ይሰጥሃል። ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰሌ ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል። ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም አለም ላይ ያለን ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። አለም በምን አይነት ኮንሰስ ነው የሚሰራው? በምን አይነት ቴክኖሎጂ በምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በአለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጪ ምንዛሪም ጋር ተይዞ የባንክ ብድር የቤት የመኪና አይነት እድሎች ይመቻቻል እድሎችም ይፈጥራል። ምስለ ስራ ግንኙነቶችን የሚፈጥሩ አስራ ሁለት ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታውን ይናገራል። በእኛ በአስራ ሁለታችን መካከል ሁለት ሶስት ሺህ ሰው ድረስ ሰራተኞች አሉ ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ። በፍሪላንሰር ምናምን የሚባሉ ታዲያ ያን ሁሉ ሲደመር ሀምሳ ሺህ ሰው ያስተናግዳል። ዘንድሮ ይሄ ሴክተር በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። ሁለት ሺህ ሰላሳ በፈረንጆች ለምሳሌ ወደ አንድ ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልም ዩኤስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80 ፐርሰንቱ ዩኤስ ይሆናል። ወደ 15 ፐርሰንት በላይ ዩሮፕ ይሆናል። ከ5 ፐርሰንት በታች ህንድ ይሆናል። የውጭ ስራ አቅርቦ ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ እድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በአመታት ውስጥ የተጠናከሩ የሀገሪቱን መሠረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል። አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ ሁለት መቶ ሰራተኞች ለዛሬ ሁለት ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ከባንክ ፍቃድ ከማውጣቱ ጀምሮ ለባንኩ ፍቃድ ነገ ጠዋት ተሰጠን፣ ነገ ጠዋት እቃው ተገዝቶ በኢትዮጵያ ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። ሶስት ሳምንት አራት ሳምንት አምስት ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ ሁለት መቶ ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ እችላለሁ ብዬ ሚዲት ያደርጋሉ። አሁን ግን ሁለት ሳምንት ሲሉን አይ እሱን አንችልም፣ እቃው እጃችን ላይ የለም፣ ስድስት ሳምንት ወይ ሰባት ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ። ላለፉት ሶስት ዓመታት በውጭ ስራ አቅርበውት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሠረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል። ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ሀይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። በኢትዮጵያኖች ጋር መስራት ው ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለ መልሶ ለማስተካከል ስለሚቀል ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ሕጉ ላይ ብድር ማመቻቸት ልክ እንደ ማኒፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ስለዚህ በጣም የውጭ ስራ አቅርቦት ወይም አሶርሲንግ በአውሮፓውያኑ አስራ ዘጠኝ ሰማኒያ ዘጠኝ ዓመተ ምህረት የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በዕውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ አስራ ዘጠኝ ዘጠናዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ ሁለት ሺ አምስት በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት ሶስት መቶ ዘጠና ሰባት ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ለአብነት በቴክኖሎጂ የሥራ ቅጥር ዘርፍ ስመ ጥር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ ሦስት መቶ ሺህ ያክል የስራ መደቦችን በየዓመቱ ከግዛቱ ውጪ በሚገኙ ሰራተኞች እንደምታሰራ ያስረዳል። በዚህ የስራ ግንኙነት ውስጥ በመላው ዓለም ውስጥ ለስራ የበቁ ሰዎችን ቁጥር በአስር ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየዓመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው ከሳሳቢው የስራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት፣ ከአሜሪካ ድምፅ በመቀጠል ደግሞ ወደ ሩዋንዳ የሚወስደን ሌላ ዘገባ እንሰማለን። ዩማን ራይትስ ዋች ከጎረጎሳያኑ 1994 በሩዋንዳ የቱትሲ ዘር ማጽዳት ጭፍጨፋ ወቅት የነበሩ የቅድመ ማስጠንቀቂያ ምልክቶችን የሚጠቁሙ ቁልፍ ማህደሮች በቅርቡ ለቀዋል። እነዚህ በመብት ተከላካዮች የተሰጡ ማስጠንቀቂያዎች ማህበረሰቡን ለመጠበቅ መሰረታዊ የሆነ ሚና ሊጫወቱ ይችሉ ነበር ተብሏል። ከ30 ዓመታት በኋላ የማህበረሰብ ቡድኑ በሩዋንዳ የወጣት የመብት ታጋዮችና ተሟጋሾችን ለመፍጠር የስልጠና ጥረቶችን በማድረግ ላይ ይገኛል። ሲናኑቶርድ ከሩዋንዳ ኪጋሊ ያደረሰንን ዘገባ ኤደን ገረመው ታሰማናለች። በኪጋሊ በሚገኘው የካጎጎ ካቶሊክ ትምህርት ቤቶች እየዞረ ፓስካል ሴዜራኖ ወደ ትምህርት እንዲመለሱ ያገዛቸውን የአንዳንድ ልጆች እድገትን ይፈትሻል። እሱ እንደሚለው ብዙዎቹ ወደ ጎዳና የገቡት በቸልተኝነት ነው። በዚህ ዓመት ከጥር እስከ ሚያዝያ ባለው ጊዜ ውስጥ 76 የጎዳና ተዳዳሪዎች ወደ ትምህርት ቤት መመለስ ችለናል። ይህ ቁጥር እየጨመረ ይሄዳል። ሕጻናትም በትምህርት ቤት ለማቆየት ቁርጠኞች ነን። እናም እነሱን መግፋታችንን እንቀጥላለን። በሚሰራቸው የማነቃቃት ስራዎች አማካኝነት ሴዜራኖ በተሳካ ሁኔታ ህጻናትን በትምህርት ሰዓት ጎዳና ላይ እንዳይገኙ የሚከለክል ፖሊሲ እንዲወጣ ማድረግ ችሏል። የዜጎች መብትና ልማት በተሰኘ የሲቪል ማህበረሰብ ድርጅት አማካኝነት የወጣቶች ተሟጋችነት ስልጠናንም አግኝቷል። መርሃ ግብሩ ወጣቶችን እንደ ትምህርትና ጤና ያሉ የሰብአዊ መብቶችን ያስተምራል፣ እንዲሁም በአዳዲስ ፖሊሲዎች ላይ መደበኛ ስልጠናን ይሰጣል ድርጅቱ በመላው ሀገሪቱ ወደ አምስት ሺህ የሚጠጉ በጎ ፈቃደኛ ወጣቶች እንዳሉትም አስታውቋል። የሚያደርጉት ነገር ቢኖር ከምርጫ ክልሉ ጋር በመተባበር የሰብአዊ መብት ጉዳዮችን በመለየት በእነዚህ ጉዳዮች ላይ ከክልል ተወካዮች ጋር በመተባበር መሟገት ነው። አፍሪካ የመሰረታዊ ግልጋሎቶች አቅርቦት ችግርን ጨምሮ ከፍተኛ የሰብአዊ መብት ክፍተቶች እንዳሉባት ባለሙያዎች ይናገራሉ። ይሁን እንጂ እንደ ሴዜራኑ ያሉ ተሟጋቾች እነዚህም ክፍተቶች በተለያዩ የመብት ማነቃቃት እንቅስቃሴዎች በማስተሳሰር ላይ ይገኛል ይገኛሉ። የሰብአዊ መብት ተሟጋች ቡድኑ ሂዩማን ራይትስ ዋች ሌላው እጅግ አስፈላጊ ነገር ጥቃት ተከላካዮች ጅምላ ጭካኔን ለማስቆም የሚጫወቱት ሚና ነው ብሏል። እንደ ኤሮፓውያን አቆጣጠር በ1990ዎቹ መጀመሪያ ላይ አደጋ ጠቋሚዎች የሰጡትን ማስጠንቀቂያዎች ችላ በመባላቸው በጎርጎሮሳውያኑ 1994 በሩዋንዳ በቱትሲዎች ላይ የተፈጸመውን የዘር ማጥፋት ወንጀል ሊከሰት መቻሉን ቡድኑ አስታውቋል። በመቶ ቀናት ውስጥ ሁቱ አክራሪዎች ወደ አንድ ሚሊዮን የሚጠጉ አናሳ ቱትሲዎችንና ሲሆን ና ለዘብተኛ ሁቱዎችን ጨፍጭፏል። ከሰላሳ ዓመታት በኋላ ተሟጋቾች ሀገሪቱን የሚቀርጹ ፖሊሲዎችን ማቅረብ ተሳክቶላቸዋል። ነገር ግን አንዳንዶቹ ስጋት ላይ መሆናቸውን የቡድኑ አባል ሉዊስ ሙጅ ይናገራል። ኢኮኖሚያዊ እድገት ያሳየችው ሩዋንዳ ውስጥ ነን። በጤናና በትምህርት ረገድ በብዙ መልክ እውነተኛ እድገት ያሳየች ሩዋንዳ ውስጥ እንገኛለን። ግን በሚያሳዝን ሁኔታ ያ እድገት ከሰብአዊ መብት አንጻር ሊመጣጠን አልቻለም። የሲቪልና የፖለቲካ መብቶች በጣም በተገደቡባት ሩዋንዳ ውስጥ ነው ያለ ነው ሙሴሜ። ሩዋንዳ ለሁሉም የሚጠቅም የማነቃቃት ዘይን ትከተላለች ይላሉ። ሰዎች አመት ሰልፎችን ማደራጀት፣ በመንግስት ላይ አብዝተው መቆም ለውጥ ያመጣል ብለው በሚያስቡበት የግጭት ቅስቀሳ ዘዴዎች አናምንም። አይደለም አይሆንምም። በአንጻሩ ሁሌ ማክሰኞ ተሟጋቾች፣ ፖሊሲ አውጪዎችና የማህበረሰብ አባላት ጉዳዮችን የሚያነሱበት የመፍትሄ ሀሳብ የሚያቀርቡበትን ስብሰባዎች ያካሂዳሉ። ሙሲም ይህ አካሄድ ለእያንዳንዱ ቤተሰብ ድምፅን የሚሰጥና የማህበረሰብ መሪዎችንም ተጠያቂ የሚያደርግን ይላል። ለነገሮች ባህላዊ አመለካከት እየወሰዱ መሆናቸውን አደንቃለሁ። በአንዳንድ ሁኔታዎች የመብቶች መከበር በተወሰነ ደረጃ ላይ ተጽዕኖ እንደሚያሳድር አምናለሁ፣ ግን እውነታውን ለእነሱ እንጋፈጥ። በሌላ በኩል ሙጅ እነዚህን ጥረቶች ቢያደንቅም፣ ይሁን እንጂ ብዙ መስራት እንደሚቻልም ይናገራል። በሩዋንዳ ያለው ሰፋ ያለ አካሄድ እንዲኖር በማይፈቅድ ስርዓት ምክንያት ያንን የተገደበ አካሄድ እየወሰዱ ነው። የሰብአዊ መብት ተሟጋች ድርጅቶች ማህበረሰቡን መሰረት ያደረገ ቀስቀሳ ማድረጋቸውን እንደሚቀጥሉና ብዙ ወጣቶችም ከዘር ማጥፋት የጸዳች ሩዋንዷን እንዲጠብቁና እንዲከላከሏት ማድረጋቸውን እንደሚቀጥል አስታውቋል። ለሴናኑ ቶርድ ዘገባ ኤደን ገረመው ከዋሽንግተን ዲሲ በለውጥ ጊዜ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 ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ኤልያስ አስማር፣ አብረናችሁ ነበር። መልካም ምሽት ይውላችሁ።